የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዚያ 6 2014 ዓ ም ዝግጅታችን ጀመረ። ያልተገደበ ተራዶ ወደ ትግራይ እንዲሄድ መወሰኑን፣ ለዚህም እንደሚሰራ፣ ለዚህ ግን የሚያስፈልጉ ሁኔታዎች እንዳሉ፣ ለምሳሌ የተወሰኑ የአፋር ቦታዎች የተያዙ አሉ። እነዛን አካባቢ ይህ ኃይል እንዲለቅ እና እነዚህን ኮንዲሽኖች እዚህም እዛም የማድረስ ነገር አለ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። በትላንትናው እለት ወደ ኢትዮጵያ ቅንተው ጉብኝት ያደረጉትና ከኢትዮጵያ መንግስት ባለስልጣናት ጋር የተነጋገሩት የምስራቅ ወይም በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ዴቪድ ሳተርፊልድ ጉብኝትን በተመለከተ በዛሬው ሳምንታዊ መግለጫ ከተናገሩት የተቀነጨበ ነው። ሙሉ በአብይ ርዕስ ዘገባችን ይቀርባል። ሌሎች በርከት ያሉ ቅንብሮችንም አስተናግተናል። ጤና ይስጥልኝ እንደምናመሻቸው የተከበራቸው አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋው፣ የዌብና ማህበራዊ ሚዲያ ፕሮዲሰራችን አበባየው ገበያው አብረውናሉ። እናንተም እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን ከ ዓለም ወደ አሰባሰብ ናቸው ዜናዎች እናልፋለን። ከዜናዎቹ ጋር አብራችሁ ቆዩ። አድማጮች የምሽቱን ዜና የማሰማችሁ ቆንጅ ይታየ ነኝ። አፍሪካ ውስጥ የኮቪድ-19 ወረርሽኝ ከጀመረበት ጊዜ ወዲህ በአፍሪካ ለመጀመሪያ ጊዜ በበሽታው የሚሞቱ ሰዎች ቁጥር እንደቀነሰ የዓለም የጤና ድርጅት ተናገረ። በቫይረሱ ሳቢያ ለህልፈት የሚዳረጉ ሰዎች ቁጥር ረዘም ላለ ጊዜ ቀንሶ ሲታይ ይህ የመጀመሪያ ጊዜ ነው ብሏል። የዓለሙ ድርጅት በዛሬ መግለጫው እንዳስታወቀው ኦሚክሮን ከሚባለው የኮሮና ቫይረስ ዝርያ ተያይዞ አሻቅቦ በየሳምንቱ 38 ሺህ ሰው የሚያዝበት ጊዜ እንደነበረ አስታውሶ ባለፈው ሳምንት የተያዙት ግን 20 ሺህ ሰዎች መሆናቸውን ገልጿል። ባለፈው ሳምንት የቫይረሱ ተጠቂዎች ቁጥር በ29 ከመቶ በበሽታው ሳቢያ ለህልፈት የተዳረጉት ደግሞ በ37 ከመቶ መቀነሱን ደብሊው ኤች ኦ ባወጣው መግለጫ አመልክቷል። ይሁን እንጂ የክረምቱ ወቅት እየተቃረበ መሆኑ ሊያገረሽ እንደሚችል ሳያስጠነቅቅ አላለፈም። የዓለሙ የጤና ድርጅት ባወጣው መግለጫ ወረርሽኙ ከዓለም እንዳልተወገደ ገልጾ ስርጭቱ እንዲያከትም የተቀናጀ ዓለም አቀፍ ጥረት አሁንም እንደሚያስፈልግ አሳስቧል። በዓለም ዙሪያ ያለው የቫይረሱ ተያዦች ቁጥር ለህልፈት የተዳረጉትን 619 ሚሊዮኑን ጨምሮ 502 ሚሊዮን መድረሱን ነው ድርጅቱ ያስታወቀው። በናይጄሪያዋ ሶኮቶ ክፍለ ሀገር ጀልባ ተገልብጦ 26 ሰዎች መሞታቸው ተገለጸ። 21ዱ ሴቶችና ህጻናት እንደሆኑ ታውቋል። በተለይ በዝናብ ወቅት ጀልባዎች ስለሚጨናነቁና እድሳት ስለሚጎላቸው እንዲህ ያለ አደጋ የሚደጋግም መሆኑን ባለስልጣናቱ አስታውቀዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ጥቁር ባህር ላይ የሚገኘው ትልቁ ጸረ አውሮፕላን ሚሳይል ተኳሽ መርከቧ ሞስክቫ ላይ ፍንዳታ ደርሶ ከባድ ጉዳት እንዳጋጠመው ገለጸች። መርከበኞቹ በሙሉ ወጥተዋል ብላለች። የዩክሬን ባለስልጣናት በበኩላቸው መርከቡ በሚሳይል ተመትተዋል ነው ያሉት። የሩሲያ የመከላከያ ሚኒስቴር መርከቡ ላይ በተነሳ ቃጠሎ የተከማቹ ጥይቶች ፈንድተው መሆኑን ነው የገለጸው። እሳቱም ጠፍቷል። መርከቡም ባህሩ ላይ እየተንሳፈፈ ነው ብሏል ሚኒስቴሩ። ትላልቆቹ መሳሪያዎች እንዳልተጎዱና መርከቡን ወደ ወደብ ለማስጠጋት ጥረት እየተደረገ መሆኑን የሩሲያ የመከላከያ ሚኒስቴር አክሎ ገልጿል። የኦዴሳ አስተዳዳሪ በበኩላቸው የሩሲያ የጦር መርከብ በሁለት ተውዘግዛጊ ሚሳይል ተመቷል ነው ያሉት። ይህ በዚህ እንዳለ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሩሲያውን ፕሬዚደንት ቭላዲሚር ፑቲንን ዩክሬን ላይ የሚያደርሱት የዘር ማጥፋት ሊሆን እንደሚችል መናገራቸው አግራሞት የጫረ ሲሆን ትናንት ዋይት ሀውስ ይህንኑ አጠናክሮታል ባይደን ለዩክሬን ተጨማሪ የ800 ሚሊዮን ዶላር የጦር መሳሪያና ጥይት እንልካለን ሲሉም አስታውቀዋል የዋይት ሀውስ ቃል አቀባይ ጄንሳኪ ዩክሬን ሁላችንም እንደምንመለከተው በግላጭ እየተፈጸመባት ስላለው ግፍ የተሰማቸውን ነው ፕሬዚደንቱ የገለጹት፣ ብለዋል። ጉዳዩ በፍርድ ቤት ሕጋዊ ሂደት መታየት እንዳለበትም ፕሬዚደንቱ ተናግረዋል። ነገር ግን እየደረሰ ያለውን የጭካኔ አድራጎት ሁሉም የሚያዩ ነው ብለዋል ቃል አቀባይዋ። አስከትለውም ድርጊቱ በምንም አይነት ስሚጠራ አላማችን ግፍ እየተፈጸመባቸው ያሉትን ዩክሬናውያን በዛሬው ግዙፍ የጦር መሳሪያ እርዳታችንን እንዳሳየነው መርዳት ነው ሲሉ አክለዋል። ዩናይትድ ስቴትስ ለዩክሬን ስለምትልከው አዲሱ የመሳሪያ ድጋፍ ትናንት የዩክሬኑ መሪ ቮሎዲሚር ዜሌንስኪን ያነጋገሯቸው ባይደን ስለ ተጨማሪ እርዳታው ገልጸውላቸዋል። ይህ በዚህ እንዳለ የተባበሩት መንግስታት ድርጅት የሰብአዊ ረድኤቶች ጉዳይ ኃላፊው ማርቲን ግሪፊት የተኩስ አቁም ስምምነት ለማሸማገል በቅርቡ ሞስኮንና ኬቭን መጎብኘታቸው ሲታወስ፣ የድርጅቱ ዋና ጸሐፊ አንቶኒዮ ጉተረሽ ያ በአሁኑ ወቅት የሚሳካ አይመስልም ብለዋል። በኒውዮርኩ የከተማ ባቡር ጥቃት ሲፈለግ የነበረው ሰው ተይዟል። ብሩክሊን ሰፈር በሚገኘው የከተማ ማመላለሻ ባቡር ጣቢያ ውስጥ ተኩስ ከፍቶ አስር ሰዎች በማቁሰል የተወነጀለው በሽብር ወንጀል ክስ ዛሬ ፍርድ ቤት እንደሚቀርብ ተገልጿል። ፍራንክ ጄምስን ትናንት ፖሊሶች በስልክ በደረሳቸው ጥቆማ ቀኑን ሙሉ ሲፈልጉ ቆይተው ማንሃተን ጎዳና ላይ አግኝተው ይዘውታል። የ62 ዓመቱ ፍራንክ ጄምስ የከተማ ባቡር ጣቢያ ውስጥ ጢስ ከለቀቀ በኋላ 33 ጥይቶች በመተኮስ ወንጀል ክስ እንደሚመሰረተበት በኒውዮርክ የዩናይትድ ስቴትስ ፌዴራል አቃቤ ሕግ ብሮያን ፒስ አስታውቀዋል። My office is prepared to prove beyond a reasonable doubt that on ህጋዊ ስልጣንም ሆነ ፈቃድ የሌለው ፍራንክ ጄምስ ኒው ብሩክሊን ሰንሴት ፓርክ በሚገኘው የከተማ ባቡር ጣቢያ ተጓዦችና የባቡር ጣቢያውን ሰራተኞች ለመግደልና ለማቁሰል ሆን ብሎ ጥቃት ፈጽመዋል ከሌላ ስቴት መጥቶ ጥቃቱን ማድረሱና ለጥቃቱ የሚያስፈልገውን መሳሪያ ይዞ መምጣቱን የሚያሳይ ምንም የማያጠራጥር ማስረጃ ልናቀርብ ተዘጋጅተናል ብለዋል። ተከሳሹ ወንጀሉን ፈጽመዋል ተብሎ ከተፈረደበት የዕድሜ ልክ እስራት ቅጣት ሊበየንበት እንደሚችል ነው አቃቤ ህጉ የገለጹት። ግለሰቡ ከአገር በቀልም ይሁን ከዓለም አቀፍ ሽብርተኛ ቡድን ጋር ግንኙነት እንዳለው የሚያሳይ ማስረጃ እንደሌለ፣ ሆኖም ጥቃቱን በምን ምክንያት እንዳደረሰ እስካሁን የሚታወቅ ነገር የለም ብለዋል። ኮሮና ቫይረስ መስፋፋቱን ተከትሎ የእንቅስቃሴዎችን ገደብ ከጣለች ሶስተኛ ሳምንቷን በያዘችው የቻይናዋ የንግድ መዲና ሻንግሃይ ለክትትል በየህክምና ጣቢያው ከነበሩት ውስጥ ስድስት ሺህ ተጨማሪ ሰዎች ተለቀዋል። በኮሮና ቫይረስ ተይዘው መጠነኛ ወይም ምንም የህመም ምልክት የሌላቸውን ሰዎች ለመከታተል ከተቋቋሙት ሆስፒታሎች ወጥተው በአውቶቡስ እየተጫኑ ወደየቤታቸው ተልከዋል። ይሁን እንጂ የሀገሪቱ ባለስልጣናት የከተማዋ የቫይረሱ ስርጭት አሁንም በቁጥጥር ስር እንዳልዋለ በመግለጽ እያስጠነቀቁ ናቸው። ፕሬዚደንቱ ሺ ጂንፒንግ ዓለም አቀፉ ወረርሽኝ እስካልተወገደ ድረስ ቻይና ቫይረሱን ለመከላከልና ለመቆጣጠር ያወጣችውን ፖሊሲ አጥብቃ መቀጠል ይኖርባታል ብለዋል። የኋላ ኋላ አሸናፊዎቹ የእንቅስቃሴ ገደቡን በርትተው የሚያከብሩ ናቸው ሲሉም አክለዋል። ፕሬዚደንቱ ቻይና በምትከተለው ጥብቁ ዜሮ ኮቪድ ፖሊሲዋ ምንም አይነት የህመም ምልክት የሌላቸውም ጭምር የህክምና ማዕከል መግባት ያለባቸው ሲሆን፣ ብዙዎቹ በማዕከላቱ ደካማ ይዞታ ይማረራሉ። ዩናይትድ ስቴትስ ለአውሮፕላንና የህዝብ ማመላለሻ ተጓዦች ጭንብል የመጠቀም ግዴታውን አራዝመዋለች። የፊታችን ሰኞ ሊያበቃ የነበረውን ኮቪድ-19ን ለመከላከል ስራ ላይ ውሎ የነበረው የአፍና አፍንጫ የመሸፈን ግዴታ ቢያንስ ለ15 ቀን እንዲቀጥል መወሰኑን የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ትናንት ባወጣው መግለጫ ነው ያስታወቀው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጅታዬን፣ ለዓለም ዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ሚያዝያ 6 2014 ዓ.ም ተብረት ዝግጅታችንን ነው በመከታተል ላይ የምትገኙት። ቦረና ላይ 12 ሚሊዮን ህዝብ ይኖራል የሚባለው ከዛ ውስጥ ወደ 6000 የሚሆኑ ሀሶልዶች 100 ፐርሰንት እንስሳቶቻቸውን አጥተው ለስደት እና ለሌሎች አላስፈላጊ አይነት የዕለት ጉርስ የማድረግ ሲስተማቸው 100 ፐርሰንት የተበላሸባቸው ናቸው ተብሎ ቁጥር አለ። የአክሽን ፎር ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰለሞን አሰፋን ነው የሰማችሁት። በኢትዮጵያ የተከሰተውን ድርቅ በተመለከተ ሙሉ መረጃ ሊሰጡን በሁለተኛው አጋማሽ ይመለሳሉ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ቀዳሚ ዘገባችን እንወሰዳችሁ። የኢትዮጵያ መንግስት በትግራይ ክልል ያልተገደበ ተደራሽነት እንዲኖር እንደሚሰራ ለዩናይትድ ስቴትስ ማረጋገጧን የውጭ ጉዳይ ሚኒስትር አስታወቀ። ይሁንና የእርዳታ አቅርቦቱ በአግባቡ እንዲደርስ የህወሓት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት እንዳለባቸው በኢትዮጵያ ጉብኝት ላደረጉት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተር ፊልድ እንደተገለጸላቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግረዋል። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ ኦሊሴጉን ኦባ ሳንጆ ከቅርብ ጊዜ ወዲህ ለሰላም ወደ ኢትዮጵያ በመመላለስ ላይ እንደሚገኙም ገልጸዋል። በሌላ በኩል የትግራይ ክልል በትላንትናው ዕለት የኮሚኒኬሽን ቢሮ ከትላንት በስቲያ ለአሜሪካ ድምጽ በሰጠው መረጃ ለሰብአዊ ድጋፍ አቅርቦት ሲባል በሁለቱ በኩል ግጭት ለማቆም ውሳኔ ከተወሰነ ከ ሀያ ቀናት ያለፈው ቢሆንም እስካሁን ወደ ትግራይ ክልል ሀያ ስድስት ተሽከርካሪዎች ብቻ መግባታቸውን ገልጾ ነበር። ትላንት ባወጣው መግለጫም የትግራይ ሰራዊት ተቆጣጥሮት ከነበረው ሪፕቲ የተባለ አካባቢ የሰብአዊ አቅርቦት ያለ እንከን እንዲገባና ሰላም ለግጭት ለማቆም ያለውን ፍላጎት ለማሳየት ለቆ መውጣቱን በመግለጫው አስታውቋል። የዛሬውን የቃል አቀባዩን መግለጫ የተከታተለው ኬኔዲ አባተ ነው። ዝርዝሩን እንደሚከተለው ያሰማናል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫ የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ዴቪድ ሳተርፊልድ ወደ ኢትዮጵያ የመጡበትን ምክንያትና ስለተደረገው ውይይት ገልጸዋል። ልዩ መልእክተኛው ከኃላፊነታቸው እንደሚነሱ ስለወጣው መረጃም አምባሳደር ዲና አስተያየታቸውን ሰጥተዋል። የአሜሪካ ልዑክ በየጊዜው ይመጣሉ፣ ሁኔታዎችን ያነጋግራሉ፣ ያለውን ዴቨሎፕመንት ያሉ። አሁን እንግዲህ አዲሱ ነገር የመጡበት ሁኔታ ሁማኒቴሪያን ትሩስ በመንግስት በኩል በስፋት ይሄ ተገልጾላቸዋል። መንግስት ያልተገደበ ተራዶ ወደ ትግራይ እንዲሄድ መወሰኑን ለዚህም እንደሚሰራ ለዚህ ግን የሚያስፈልጉ ሁኔታዎች እንዳሉ፣ ለምሳሌ የተወሰኑ የአፋር ቦታዎች የተያዙ አሉ። እነዛን አካባቢ ይህ ኃይል እንዲለቅ እና እነዚህን ኮንዲሽኖች እዚህም እዛም የማድረስ ነገር አለ። ከዚሁ ሳልወጣ እኚሁ ሰው ደግሞ አሁን ሪዛይን አረጉ የሚል ነገር አለ። ይህንን አክቹዋሊ ለምን ሪዛይን አድርጎ የሚለውን ነገር በኦፊሴል የታወቀ ነገር የለም። እንግዲህ እሱን ምናልባት ይገልጹታሉ ብዬ አስባለሁ። ለጊዜው ሪዛይን ያደረጉበትን ምክንያት ማወቅ አልተቻለም። እሳቸው ቢገልጹት ነው ሚሻለው ለምንጊዜ እንዳደረጉ። የሰብአዊ እርዳታ አቅርቦቱን ስራ ለማገዝ በሚል በህወሀት የሚመሩት የትግራይ ታጣቂዎች ከአፋር ክልል ኤረብቲ ለቀው መውጣታቸውን በተመለከተ የክልሉ ኮሚኒኬሽን በማህበራዊ ሚዲያ ማሳወቁን በመጥቀስ ለተነሳላቸው ጥያቄ ሲመልሱ ጉዳዩ መጣራት እንዳለበት ነው አምባሳደር ዲና የተናገሩት። ነገር ግን በመንግስት በኩል ለሰብአዊ አቅርቦቱ ምንም አይነት ቅድመ ሁኔታ እንደማይኖር ጠቅሰው ዓለም አቀፉ ማህበረሰብ ተገቢውን ድጋፍ እንዲያቀርብ መልእክት መተላለፉንም አመልክተዋል። የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ ከቅርብ ጊዜ ወዲህ ለሰላም ጉዳይ ወደ ኢትዮጵያ በመመላለስ ላይ መሆናቸውንም የገለጹት ቃል አቀባዩ ስለዚሁ ጉዳይ በሰጡት ማብራሪያ ይህን ብለዋል። የቀድሞ የናይጄሪያ ፕሬዚደንት ኦባሳንጆ የአፍሪካ ህብረት ልዩ ልዑክ ሆነው ይመጣሉ፣ ይሄዳሉ። በተለያየ ጊዜ ከሁሉም ወገኖች ጋር ግንኙነት ያደርጋሉ ነገር ግን ይሄ የሚመላለሱት ነገር የኢንቨስቲጌሽን ሁኔታውን ለማጥናት የሚያደርጉት እንቅስቃሴ ከመሆኑ ጋር ኦፊሻል በሆነ መንገድ እዚህ ላይ ደርሷል የሚባል ነገር ሶፋር መረጃው የለኝም። የጉዳዩም ጸባይ ነው፣ የስራውም ጸባይ ነው። የሚያስታርቅ ሰው አብዛኛውን ነገር ከራሱ ጋር ነው ይዞት የሚሄደው። ምክንያቱም አስቀድሞ ያልበሰሉ ነገሮች፣ ሁሉም ወገኖች ያልተስማሙበት ከሞላ ጎደል ያልተቀበሉትን ነገር ኦፊሴል በማድረግ ሂደቱ ስለሚበላሽ የእርቅ ሂደት ሁልጊዜም እንደዚህ ነው። መጨረሻ ላይ ነው የተጨበጠ ነገር ላይ ሲደረስ የሚወጣውና፣ ሆፕፉሊ ሰውየ ከመመላለሳቸው ውጪ በተጨባጭ እዚህ ላይ ተደርሷል ተብሎ ሊባል የሚችል ነገር የለም። ይሄ ማለት ግን ምንም እየሰሩ አይደለም ማለት አይደለም፣ ማጣጣልም አይደለም። ግን ጥረታቸውን ቀጥለዋል። የማስታረቅ ሂደት ከበድ ስለሚል ና አለቱ በአፍሪካ ቀንድ የአፍሪካ ሕብረት ከፍተኛ ተወካዩ ለሚያደርጉት ጥረት ኢትዮጵያ ድጋፍ እንደምትሰጥ ምክትል ጠቅላይ ሚኒስትር ና የውጭ ጉዳይ ሚኒስትር ደመቀ መኮንን በወቅታዊ ጉዳዮች ዙሪያ በኢትዮጵያ ለሚገኙ የዲፕሎማቲክ ማህበረሰብ አባላት ማብራሪያ በሰጡበት ወቅት መግለጻቸውንም አንስተዋል። ሩሲያ ከተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንድትወጣ ድምጽ በተሰጠበት ወቅት ኢትዮጵያ ድርጊቱን በመቃወም ከሩሲያ ጎን መቆሟን በተመለከተ ለተነሳላቸው ጥያቄ ደግሞ አምባሳደር ዲና ተታዩን ምላሽ ሰጥተዋል እኛ ምንድን ነው አገሮችን በማግለል እንደ ዩን ካሉት አለም አቀፍ ተቋም በማስወጣት ጥቅም አይመጣም ሰላምን በዚህ አይነት አይመጣም ከሚል የሚመነጭ ነው በዋናነት አሁንም ቢሆን ይሄ ነገር በሰላም እንዲዘጋ እንደምንፈልግ ገልጸናል በሰላማዊ በሆነ መንገድ ሰላማዊ በሆነ ሂደት ይሄ ነገር እንዲቆም ነው እንጂ አንድን ወገን ለይቶ በማግለል ሊመጣ የሚችል ሰላም የለም ከሚል የመነጨ አቋም ነው። ከተባለው ሀገር ጋር ደግሞ ያለን ግንኙነት በጣም ጠንካራ ስለሆነ ነው። እንደምታውቁትም በተባበሩት መንግስታት ድርጅት መድረክ የሰጡንም ድጋፍ የሚታወስ ነው። በተባበሩት መንግስታት ጠቅላላ ጉባኤ ላይ ሩሲያን በመቃወም የወጣውን የውሳኔ ሀሳብ ባልደገፉ የአፍሪካ ሀገራት ላይ ዩናይትድ ስቴትስ ቂም እንደማትይዝ የሀገሪቱ ውጭ ጉዳይ መስሪያ ቤት አማካሪ ዴሪክ ሾሌ ከቀናት በፊት ለአሜሪካ ድምጽ መናገራቸው ይታወሳል። አምባሳደር ዲና ሙፍቲ በዛሬው መግለጫቸው ያነሱት ሌላው ጉዳይ በቅርቡ የተጀመረው በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚኖሩ ኢትዮጵያውያንን የመመለስ ተግባር መቀጠሉን የተመለከተ ሲሆን እስካሁን ከ7 ሺህ በላይ ዜጎች መመለሳቸው መሆናቸውን ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ከተመሳሳይ ርዕሰ ጉዳይ ሳንወጣ በአፍሪካ ቀንድ ከፍተኛው የዩናይትድ ስቴትስ ዲፕሎማት ዴቪድ ሳተርፊልድ ላለፉት ሶስት ወራት ያገለገሉበትን ኃላፊነታቸውን ሊለቁ መሆኑን ፎሬን ፖሊሲ መጽሔት ያነጋገራቸው የአሁንና የቀድሞ የዩናይትድ ስቴትስ ባለስልጣናትን ዋቢያ አድርጎ ሮይተርስ ትላንት ዘግቧል የተባለውን ዜና መሰረት በማድረግ ከአሜሪካ ድምጽ ካሮል ቫንዳም ከአንድ ከዩናይትድ ስቴትስ የቀድሞ ዲፕሎማትና የአካባቢው ጉዳዮች አዋቂ ጋር ያደረገችውን ቃለ ምልልስ እና ና የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በትላንትና እለት የሰጠውን ምላሽ ያጣምረዋል። አሉላ ከበደ እንደሚከተለው ያቀርበዋል። በዩናይትድ ስቴትሱ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል የፖለቲካ ጉዳዮች ተንታኝ ተንታኝና የቀድሞ የዩናይትድ ስቴትስ የሱዳን ልዩ መልእክተኛ ጽህፈት ቤት ኃላፊ ካሜሮን ሃድሰን በሰጡት አስተያየት እንዳመለከቱት የንዑስ አህጉሩ ልዩ መልእክተኛ ሆነው በፕሬዝዳንት ባይደን የተሾሙት አምባሳደር ዴቪድ ሳተርፊልድ በተሾሙ በአጭር ጊዜ ውስጥ ኃላፊነታቸውን የመልቀቃቸው ዜና እንዲህ ነው ብሎ ማስረዳት ያዳግታል ሲሉ ነው ለባልደረባችን ኬሮል ቫንዳም የገለጹት። ዩናይትድ ስቴትስ ወደ ምስራቅ አፍሪቃ የምትልከው ልዩ መልክተኛ ኃላፊነት ዳግም ሊጤን ወይም ሊታሰብበት ይገባል ባይ ናቸው። እስካሁን ምንም አይነት በይፋ የተሰጠ ማብራሪያ የለም። እናም ገና ሶስት ወራቸው ቢሆንም በኢትዮጵያ ያለውን ግጭት አስመልክቶ ከፍተኛ ጥረት ሲያደርጉ እንደነበር እናውቃለን። ለሰብአዊነት ሲባል በቅርቡ የተደረሰውን የተኩስ አቁም ጨምሮ ጥረቱ ውጤት እያስገኘ ይመስላል። እርግጥ በርካታ ስራዎች እንደሚቀሩ ግልጽ ነው። በመሆኑም ጥረታቸው ጥቂት ፍሬ ማፍራት በጀመረበት ወቅት ስለሆነ ይህ የሆነው በግል የገጠማቸው አለያም በውጭ ጉዳይ መስሪያ ቤቱ የሆነ ነገር ኃላፊነታቸውን ለመልቀቃቸው ምክንያት ሆኗል ብሎ ለመገመት ያስገድዳል። ጥቂት ፍሬ ሲያፈራ ሲሉ ስለ ኢትዮጵያ ነው ወይስ ስለ ሱዳን ወይስ ስለሁለቱም ነው እያወሱ ያሉት? የኬሮል ጥያቄ ነበር። Well, I think on Ethiopia we know that he has spent uh, the better part of the last እኔ የምለው በኢትዮጵያ ነው። ባለፉት ሁለት ሳምንታት የበዛውን ጊዜ ያሳለፉት በአዲስ አበባ ነው። በቅርቡ ይፋ የተደረገውንና ለሰብአዊነት ሲባል የተደረሰ የተኩስ አቁም ስምምነት ለማሳካት ከመንግስት ጋር ሲነጋገሩ ከፍተኛ ጥረትም ሲያደርጉ መቆየታቸውን እናውቃለን። በመሆኑም ዋና ትኩረታቸው ባደረጉት ጉዳይ ኢትዮጵያ ውስጥ ብዙ ጊዜ መቆየታቸው ይታወቃል። ሱዳን ውስጥ ያሳለፉት የግማሽ ቀን ዕድሜ ያህል ብቻ ይመስለኛል። ወደዚያ ሊያደርጓቸው የነበሩ በርካታ ጉዞዎችንም ሰርዘዋል። ስለዚህ በሱዳን በሚካሄድ የፖለቲካ ድርድር ውስጥ እስካሁን ብዙም አልተሳተፉምና ለወደፊቱም እዚያ የማይገኙ መሆናቸው ብዙ ልዩነት የሚያመጣ አይመስለኝም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እርሳቸውን እንዲተኩ ማንን ሊመርጥ እንደሚችል ግምት አለዎት? ነበር ያለቻቸው ኬሮል በተከታይ ጥያቄዋ ሀድሰን ይመልሳሉ ምክትላቸው በተጠባባቂነት ኃላፊነቱን እንደሚረከቡ በቀጥታም ባይሆን እናውቃለን። ለአሁኑ ግን እንደሚመስለኝ ይህ ኃላፊነት እንዲያስገኝ ወይም እንዲጫወት የሚጠበቀው ሚና መከፋፈል አለበት። ኃላፊነቱስ በጠቅላላው እንደገና መጤን ይኖርበት ይሆን የሚሉትም የመሳሰሉ ጥያቄዎች ያሉ ይመስለኛል። በዚህ አስተዳደር ለአፍሪካ ቀንድ ልዩ መልእክተኛ ሲሰየም ሁለቱ የመጀመሪያዎቹ ናቸው። ሁለቱንም ደግሞ በንጽጽር ሲታይ በአጭር ጊዜ ውስጥ ነው የተካ ናቸው። በመሆኑም አሁን ባለበት አደረጃጀት ይቀጥል ወይስ ሌላ? እነኚህን ፈተናዎች ለመወጣትስ የሚሻለው አቀራረብ ይሄ ነው? ሁለት ልዩ መልእክተኞች መመደብ ይሻላል ወይንስ ከዚህም የበለጠ ሥልጣን የተሰጠው ሙሉ አምባሳደር ነው የሚያስፈልገው? እነኚህን ሁሉ በቅጡ መመርመር ያለብን ይመስለኛል። በአሁኑ ወቅት ስልጣኑ በዩናይትድ ስቴትስ እንደራሴዎች ምክር ቤት ጸድቆለት የተላከ አምባሳደር በሱዳንም ሆነ በኢትዮጵያ እንደሌለ መዘንጋት የለብንም። አንድ አመት ላልሞላ ጊዜ ብቻ አገልግለው የተሰናበቱትን የቀድሞውን የዩናይት ስቴትስ ከፍተኛ መልእክተኛ እና ዲፕሎማት ጄፍሪ ፌልትማንን ነበር የተኩት። ስፍራው ራሱ ያለው ችግር ይመስላል። ለከፍተኛ ዲፕሎማቶች ጭምር ማሳካት የማይቻል ችግር በመኖሩ ይሆን የኬሮል የመጨረሻ ጥያቄ ነበር። አይ በእርግጠኝነት እንደዚያ እንኳ አይደለም። ክልሉ ነው ብዬ አላምንም። እውነቱን ለመናገር ክልሉ ብዙም አልተቀየረም። ሁለት ሁለት በጣም ከፍተኛ ልምድ ያላቸው አንጋፋ የዩናይትድ ስቴትስ ዲፕሎማቶች ከዚያ መስራት ካልፈለጉበት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ቢሮ ውስጥ ምን እየተደረገ ነው የሚል ጥያቄ ነው በጭንቅላቴ አለው ዲፕሎማቶቹ ከአብይ አህመድም ሆነ ከሱዳኑ ወታደራዊ መንግስት ጋር መስማማት አልቻሉም ወይ የሚለው። ኃላፊነቱን ሲቀበሉ በአካባቢው ያሉትን ፈተናዎች ይረዳሉ። ምናልባትም ሙሉ በሙሉ ያልተረዱት በውጭ ጉዳይ መስሪያ ቤቱ ምን አይነት ፈተናዎች እንዳሉ ይሆናል። በዩናይት ስቴትሱ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል የፖለቲካ ጉዳዮች ተንታኙንና የቀድሞ የዩናይት ስቴትስ የሱዳን ልዩ መልእክተኛ ጽህፈት ቤት ኃላፊ ካሜሮን ሃድሰን ከባልደረባችን ኬሮል ቫንዳም ጋር ባደረጉት ቃለ ምልልስ የተናገሩትን ነው የተከታተላችሁት አድማጮች። የዩናይት ስቴትሱ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በበኩላቸው ጉዳዩን አስመልክቶ በትላንትና እለት በሰጡት ምላሽ አምባሳደሩ እየሰሩ ስላሉትና አገራቸው እያደረገች ነው ስላሉት ጥረት ብቻ ነው ምናገር የመረጡት። ም ሳርል እንግዲህ አምባሳደር ሳተርፊልድ በአፍሪካ ቀንድ ልዩ መልእክተኝነታቸው የተያያዘውን የዲፕሎማሲ ጥረት ለማሳካት በሙሉ ትኩረት እየሰሩ መሆናቸውን በመግለጽ በአንዲት ሌሊት አዳር ይፋ ያደረግነውን የመገናኛ ብዙሃን መጠቆሚያ ሳታዩ አልቀራቸውም ብዬ አስባለሁ። እርሳቸውና ምክትላቸው ፔይተን ኖፍ በአሁኑ ሰዓት ኢትዮጵያ ነው የሚገኙት። ከኢትዮጵያ መንግስት ባለስልጣናት እንዲሁም ከረድኤት ድርጅቶች ተወካዮችና ከዲፕሎማቲክ አጋሮቻችን ጋር እየተወያዩ ነው። ጉብኝታቸው ግጭቱ እንዲቆም ያልተገደበ የሰብዓዊ አገልግሎት ተደራሽነት እንዲረጋገጥ፣ በሁሉም ወገን የተፈጸሙ የሰብአዊ መብት ረገጣና ጥሰቶችን አስመልክቶ ግልጽነት ያለው ምርመራ እንዲካሄድና እንዲሁም በኢትዮጵያ ያለውን ግጭት በድርድር ለመፍታት በያዝነው ጥረት ለመቀጠል ነው። አድማጮች፣ ከእነዚህና ሌሎች ከጉዳዩ ጋር ከተያያዙ ርዕሶች ጋር በሌላ ጊዜ በስፋት እንመለሳለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የሐሙስ ምሽት ዝግጅታችንን ነው ያስደመጥናችሁ። ለዕለቱ በአብይ ርዕስነት የያዝነውን ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አፋር ክልል ነው የምንወስዳችሁ። የእርዳታ ቁሳቁስ የጫኑ ሀምሳ የሚደርሱ ከባድ የጭነት ተሽከርካሪዎች ወደ ትግራይ ክልል ጉዞ ማድረግ መጀመራቸውን የኢትዮጵያ የኮሚኒኬሽን አገልግሎት አስታወቀ። ሚኒስቴር ዴኤታ ሰላማዊት ካሳ እንዳስታወቁት መንግስት ሰብዓዊ ተራድኦን ወደ ትግራይ ክልል ለማድረስ የሚጠበቅበትን ለመስራት ዝግጁ ነው ብለዋል። በሌላ በኩል የህወሓት ኃይሎች ከኢረብቲ ወረዳ ቢወጡም አሁንም አራት የሚደርሱ የአፋር ወረዳዎችን እንደ ተቆጣጠሩ ናቸው የሚሉት የአባላ ከተማ ከንቲባ ጣይር ሀሰን በበኩላቸው ኃይሎቹ ሙሉ ለሙሉ ከአካባቢውን ለቀው ካልወጡ በስተቀር ችግሩ መልሶ ያገረሻል የሚል ስጋት አላቸው። መስፍን አራጌ ነው ዘገባውን ያጠናቀረው፣ እንደሚከተለው ያቀርበዋል። ለአሜሪካ ድምጽ አስተያየታቸውን የሰጡት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴታ ሰላማዊት ካሳ እንዳስታወቁት መንግስት በትግራይ ክልል እርዳታ ለሚያስፈልጋቸው ዜጎች ሰብዓዊ ተራድኦ እንዲደርስ የግጭት ማቆም ውሳኔ ማሳለፉን እና ይህንኑም ተከትሎ እርዳታ እንዲደርስ ተግባራዊ እንቅስቃሴ መጀመሩን አስታውቀዋል። በተለይ በአየር ትራንስፖርት ከዚህም በፊት ይደረጉ የነበሩ ድጋፎች በፍጥነትና አስፈላጊ በሆነበት ጊዜ ሁሉ እንዲደርሱ ለማድረግ እንግዲህ ያለገደብ ሁኔታዎችን እያመቻቸ ነው የሚገኘው። አሁን ላይ በየቀኑ በሚ የሚባል ደረጃ በአየር ትራንስፖርት የእርዳታ አቅራቢ ተቋማት አቅማቸው እስከፈቀደበት ጊዜ ድረስ ሁሉ መድኃኒት እንዲያስገቡ እንዲሁም የሕክምና የተለያዩ ቁሳቁሶችን፣ አልሚ ምግቦችን እንዲያጓጉዙ እየተደረገ ነው የሚገኘው ማለት ነው። ከዛ ባሻገር ግን አሁን በየብስ ትራንስፖርትም የተፋጠነ ድጋፍ እንዲገባ ወደ ትግራይ ለማድረግ በተለይ በመጀመሪያው ዙር ላይ እንደሚታወሰው ወደ ሀያ አንድ መኪኖች ወደ ትግራይ እንዲገቡ ተደርጓል። የምግብ ድጋፍን የያዙና ነዳጅን የያዙ ጭምር ማለት ነው። ተራድኦውን ወደ ትግራይ ክልል ለማድረስ የተጀመረው እንቅስቃሴ ተጠናክሮ መቀጠሉንና ባለፉት ሶስት ቀናት የምግብና የቅባት እህሎችን ጨምሮ አልሚ ምግብና ሌሎች ተራድኦችን የጫኑ ስድሳ የሚደርሱ ተሽከርካሪዎች ወደ ስፍራው መንቀሳቀሳቸውን አስረድተዋል። ባለፉት ሁለት ቀናት ብቻ በአንደኛው ዙር ትላንትና ማለት ነው አስር ተሽከርካሪዎች የምግብ እርዳታን የያዙ ብቻ ተንቀሳቅሰዋል። ዛሬ ደግሞ በተጨማሪነት አርባ ሰባት የምግብ ድጋፍን የያዙ ሶስት ደግሞ ነዳጅ የጫኑ ከባድ ተሽከርካሪዎች በድምሩ ሀምሳ ማለት ነው ዛሬ በአጠቃላይ ከትላንትናው ጋር ሲደመር ከሀምሳ በላይ ትልቅ የጭነት መኪኖች ናቸው ከሰመራ ተነስተው ጉዟቸውን ወደ መቀሌ ያደረጉት። በተራድኦ አቅርቦቱ የተሳተፉት የዓለም የምግብ ፕሮግራም፣ ዩኒሴፍ፣ የስደተኞች ከፍተኛ ኮሚሽንና ሌሎችም ድጋፍ እያደረጉ መሆናቸውን ሚኒስትር ዴታዋ ጠቁመዋል። የዓለም ምግብ ፕሮግራም በቲዊተር ገጹ እንዳወጣው ሰብአዊ እርዳታ የጫኑ 47 ተሽከርካሪዎችና በማጓጓዝ ሂደት ለተሽከርካሪዎቹ ጥቅም ይሰጣሉ የተባሉ ሶስት የነዳጅ ቦቴዎችም አብረው ወደ ትግራይ ክልል መንቀሳቀሳቸውን አረጋግጧል። ራሱን የትግራይ ክልል መንግስት ብለው የሚጠራው አካል የህወሀት ኃይሎች ከተቆጣጠሯቸው የአፋር አካባቢዎች አንዷ ከሆነችው ኢረብቲ ወረዳ ለቀው መውጣታቸውን ይፋ ያደረገው ከትናንት በስቲያ ነበር። ሰብአዊ ድጋፉን ለማቀላጠፍ ሲባል ከሚያዝያ አራት ጀምሮ ኃይሎቹ ከኢረብቲ መውጣታቸውን ያረጋገጠው የትግራይ ክልል ኮሚኒኬሽን ቢሮ መግለጫ ለሰብአዊ እርዳታ ምቹ ሁኔታ ስለተፈጠረ ለህዝቡ በሚፈለገው መጠንና አይነት ሰብአዊ እርዳታ ሊገባ ይገባል። ይህ የማይሆን ከሆነ ግን በግጭት ማቆም ሰበብ ትግራይን በከበባና መዘጋጋት ለማቆየት አንፈቅድም ብሏል። የህወሓት ኃይሎች በኃይል ከያዟቸው አምስት ወረዳዎች ከአንዱ ብቻ ነው የወጡት የሚሉት የአባላ ከተማ ከንቲባ ጣሂር ሐሰን በበኩላቸው ሌሎች ወረዳዎች አሁንም በኃይሎቹ ቁጥጥር ስር መሆናቸውን አመልክተዋል። ለአራት ወር ያህል ነው ተቆጣጥሯት የነበሩት አሁን ላይ ወጥተናል ብሎ መግለጫ ሰጥቷል። ከእረብቲ ወረዳ ብቻ ነው የወጡት እንጂ ከበዓላ አልወጡም፣ ከኮነባ አልወጡም፣ ከበረሃል አልወጡም፣ ከመጋሌም አልወጡም። ለፖለቲካ ፍጆታ ነው ተቆጣጥረናቸው ናቸው ከነበር ነው የአፋር አካባቢዎች ወጥተናል የሚሉት ማለት ነው። እኔ ያለሁት አሁን እዛ አካባቢ ነው፣ እረብቲ ነው እኔ ያለሁት። አሁን ራሱ እነሱ ለቆ የወጡበት አካባቢ ነው ያለሁትና ማለት ነው። ከዛ ከእረብቲ ወረዳ መቶ ሜትር እንኳን መሄድ አትችልም። እዛ ድንበር ላይ ነው ያሉት ገና ማለት ነው ማለት ነው። እረብቲ ወረዳን የሚያዋስናት አብዓላ ነው። አብዓላ ላይ እስከ አሁን ድረስ አሉ። እንግዲህ ያው ለአለም ሀገራት ያው ወጥተናልና እርዳታ ይላክልን ዘንድ ከነበርነው ቦታ ያለቀናል ብሎ ለማስመሰል ካልሆነ አልወጣም። ከንቲባ ጣሂር ሀይሎቹ ከተቆጣጠሯቸው የአፋር ወረዳዎች ሙሉ በሙሉ ለቀው እንዲወጡ የፌዴራሉ መንግስትም ሆነ አለም አቀፉ ማህበረሰብ ተጽዕኖ ማድረግ አለበት ብለዋል። መንገዱ ያው በዚህ ነው መተላለፍ ያው እረብቲን ብቻ ለቁ አብዓላን አልለቀቁም ማለት ምንም ትርጉም የለውም። እዚያ አካባቢ ላይ ራሱ አሁን እኮ አላውቀውም እዛ አሁን ያሉበት አካባቢ ላይ ማለት ነው። አሁን ለነሱ ምግብ ማለፉ በእኛ በኩል ምንም ችግር የለም። የእኛ መንግስት ፈቅዷል። የእኛም እያለፈ ነው። መቼም ያው እኛ ክብር አሳልፈናል። እንግዲህ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወደ ትግራይ ክልል ሰብአዊ እርዳታውን ለማድረስ የህወሀት ኃይሎች ከተቆጣጠሯቸው የአፋር ክልል ሙሉ በሙሉ እንዲለቁ በቅርቡ ከስልጣናቸው ይሰናበታሉ ለተባሉት በአፍሪካ ቀንድ የአሜሪካ ልዩ መልእክተኛ ዴቪድ ሳተርፊልድ ማስገ ገንዘባቸውን ጠቁመዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታዋ ሰላማዊት ካሳም በዚሁ ጉዳይ አስተያየት ሲሰጡ ተከታዩም ብለዋል። እርዳታ አድራጊ ተቋማት፣ ኢንተርናሽናል ተቋማት የተለያዩ ጥረቶችን እያደረጉ ነው የሚገኘው ነገር ግን ያንን መጨመር ይኖርባቸዋል። በመንግስት በኩል አስፈላጊውን ትብብር ሁሉ ለማድረግ ዝግጁ ነው። ተገቢው ድጋፍ ወደ ትግራይ ክልል እንዲገባ ለማድረግ ማለት ነው። ያንን ለማድረግ ደግሞ አካባቢው ከማንኛውም አይነት ስጋት ነጻ መሆን ይኖርበታል። ስለዚህ በዚሁ አጋጣሚ አለም አቀፉ ማህበረሰብ አሁንም ጫና ማድረግ ያለበት አካባቢው ላይ የትግራይ ታጣቂ ኃይሎች የያዟቸው አካባቢዎች አሉ። በተለይ በአፋር ክልል ይሄንን የእርዳታ እንቅስቃሴ በተፈለገው መጠን እንዳይንቀሳቀስ እንዳይሄድ ለማድረግ እንቅፋት የሚፈጥሩ ማለት ነው። ስለዚህ ይሄንን በተመለከተ ዓለም አቀፉ ማህበረሰብ አሁንም ጫና ማድረግ ይኖርበታል። በሌላ በኩል የአረብቲ ከተማ ወይም የአባላ ከተማ ከንቲባ ጣይር ሀሰን ትግራይ ክልልን በማስተዳደር ላይ የሚገኘው የህወሓት ኃይሎች አረብቲ ከተማን ለቀው ሲወጡ በከተማዋ ላይ ጉዳት አድርሰዋል ሲሉ በዝርዝር የተናገሩ ሲሆን ጉዳዩን በሚመለከት ከትግራይ ክልል መንግስት ተጨማሪ መረጃዎችን አካተን ይዘን እንመለሳለን። በመግለጫው ላይ ተያይዞ ከተነሳው የትግራይ ክልል ውሳኔውን ያሳለፈው ግጭት የማቆምና ለሰላም ያለውን ፍላጎት ለማሳየት እንደሆነ ያለ እንከንም ሰብአዊ ድጋፍ እንዲገባ ተጨማሪ የራሱን እርምጃ እየወሰደ ስለመሆኑ ማረጋገጫ ነው ሲል ትላንት ባወጣው መግለጫ የትግራይ ክልል ማስታወቁ ይታወሳል። ወደ ተከታዩ ዘገባችን እንውሰዳችሁ። በተከታዩ ዘገባችን ወደ ደቡብ ክልል ሐዋሳ ከተማ ነው የምናልፈው። በደቡብ ክልል ጉራጌ ዞን ሰባት ጎጎት ዶቢ ክስታኔ ቤተ ጉራጌዎች በወረዳ ለመደራጀት ከ20 ዓመታት በፊት ያቀረቡት ጥያቄ ባለ መመለሱ ህገ መንግስታዊ መብታቸው እየተረገጠባቸው እንደሆነ ገልጸው በዛሬው ዕለት ለተቃውሞ ሰልፍ ሐዋሳ ከተማ የማህበረሰቡ ተወካዮች ተገኝተው ቅሬታቸውን አሰምተዋል። የአሜሪካ ድምጽ ዘጋቢ በስፍራው ተገኝቶ አነጋግሯቸዋል። የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን መንግስት በክልሉ የሚነሱ የበዙ የአደረጃጀትና የአስተዳደራዊ ወሰን ጥያቄዎችን በአንድ ላይ በጥናትና ዴሞክራሲያዊ በሆነ መንገድ ይፈታል ሲሉ ከቀናት በፊት ለአሜሪካ ድምጽ መናገራቸው ይታወሳል። ዮናታን ዘብዲዎስ የዛሬውን የተቃውሞ ሰልፍ ተከታትሎታል፣ እንደሚከተለው ያቀርበዋል። ዛሬ ለተቃውሞ ሰልፍ ከጉራጌ ዞን ወደ ሐዋሳ ከመጡት ውስጥ አቶ ንጉሰ ገብረ ሚካኤል ጥያቄያችን የራስን ዕድል በራስ የሚወስን ጉዳይ ነው ብለዋል። ጥያቄ ራስን በራስን ማስተዳደር ራስን በራስ ማስተዳደር ይሄ ሰባት ጎጎዶቢ ክስታኔ የሚባለው ማህበረሰብ ማለት ነው። ጨዋ ህዝብ፣ የህግ የበላይነት የሚያውቅ ህዝብ ነው። ሲገሉበት የማይገል ሲያደሙበት ማደማ የህግ የበላይነት አውቆ ተጠንቅቆ የሚኖር ማህበረሰቡ ነው። ግን ይሄ ጉዳይ ብቻ እንዳይስተካከል በየጊዜው አፈና እየተደረገ ነገሩን ለማዳፈን ደብዝ ለማጥፋት ብዙ ጥረት ይደረጋል። አቶ ተሾሜ አማር በበኩላቸው የሰባት ጎጎት ዶቢ ክርስቲያንም ቤተ ጉራጌ ሆኖ የራሱ ቋንቋ፣ ባህልና እሴት ያለው ህዝብ ቢሆንም እየተጨቆነ ያለ ህዝብ ነው ስሉ ተናግሯል። ዛሬ ወደ ክልሉ ርዕሰ መስተዳድር ቢሮ ድረስ የመጡበትን ምክንያት ተናግሯል። በጉራጌ ቤተ ማህበር ውስጥ ቤተ ጉራጌ ነው። በቤተ ጉራጌ ውስጥ ሆኖ እስካሁን ድረስ የራሱን መብት ሳይከበርለት ተጨቁኖ ነው የኖረው ህዝብ ነው። ይሄ ህዝብ ደግሞ የራሱ ሆነ ሴት አለው። የራሱ የሆነ ባህል አለው። የራሱ የሆነ ህዝብ አለው። ሰባት ጎጎ ዶቢ ክስታን ይባላል። 16 ቀበሌ ነው ጠቅላላ ማለት ነው። የራሱ ኩታ ገጠመ የሆነ መሬት አለው። እንዲሁም ደግሞ በዛ አካባቢ ቡታጀራ የሚባለው አካባቢ ያንን አካባቢ በማልማት አንደኛ የሚታወቅ ይሄ ህዝብ ነው። ነገር ግን እስካሁን ድረስ ከ1994 ጀምሮ እስካሁን ድረስ ጥያቄ እየጠየቀ ያለ ህዝብ። ሌላው ሁሉ ተከሩልታል። በቤተ ጉር ውስጥ ያልተከበረት አንድም የለም። ወረዳው ተሰጠው የትኛውም ብሄር የለም። ነገር ግን ይሄ ማህበረሰቡ ግን እስካሁን ድረስ መብቱ ሳይከበረ በተለያዩ ጊዜ በተለያዩ በሚነሱ ባለስልጣኖች መብቱን ተጨፍልቆ እየኖር ያለ ህዝብ ነው። ሌላ አስተያየት እቺ አቶ ወሰን ተስፋዬ ለጥያቄው ምላሽ ከመስጠት ይልቅ የመብት ጥያቄ ባንሱ ሰዎች ላይ ጥቃት ይደርስባቸዋል ሲሉ ተናግሯል። እስካሁን ድረስ ከ1994 እንጀምረው አባቶች በህይወት የሉም። የጠየቁ አንዳንዶች አሉ አንዳንዶች አሉ የሉም እና እንደዚህ እያንከባለሉብን ነው ያሉት። የተለያዩ መስሪያ ቤቶች እየገባን መልስ እንድናጣ የተደረግንበት ሁኔታ አለ። ይሄ ነው በየጊዜው የሚገጥመን ተግዳሮት። ሌላው መንግስትም ይሁን ጋዜጠኞችም ይሁን የሚመለከተው ምሁራንም ይሁን አቤት ነው የምንለው። ድምጻችን ይሰማልን። ፍትህ ነው የጠየቅነው የሰው ነፍስ አይደለም። አቶ ኒጉሴም መንግስት ወደ ታችኛው እርከን ድረስ ወርዶ የህዝቡን ጥያቄ እንዲያዳምጥ ጠይቋል። በአሁኑ ሰዓት የመንግስት ቁመና እኔ ምን ይመስላል የሚለው ውስጥ እገባለሁ። በአሁኑ ሰዓት ምክንያቱም ትክክለኛ ፍትህ የማይሰጥበት ወረዳ ነው ያለ። ነው ጫና እየተደረገብን በደል እየተደረሰብን ነው። ግን የራሳችን በራሳችን እናስተዳድር መብት አለን ወግና ስርዓት አለን ባህል አለን። የማንም ሰው መብት ነክተን አይደለም መስፈርት እናሟላለን ብለን ጠይቀናል ለመንግስት። በክልሉ ተመሳሳይ ጥያቄዎች እየተበራከቱ የመጣ ሲሆን አንዳንዶቹ ወደ ኃይል እርምጃ የተቀየሩ የጸጥታ ችግር መንስኤ በመሆን ላይ ይገኛሉ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ሰናይት ሰለሞን መንግስት በክልሉ የሚነሱ የበዙ የአደረጃጀትና የአስተዳደር ወሰን ጥያቄዎችን በአንድ ላይ በጥናትና ዴሞክራሲያዊ በሆነ መንገድ ይፈታል ሲሉ ከቀናት በፊት ለቪኦኤ ተናግሮ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። እያደመጣችሁ ያላችሁት በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ 2014 የ ሚያዝያ ስድስት ፕሮግራማችንን ነው በመከታተል ላይ የምትገኙት። በዝግጅቶቻችን ላይ አስተያየት ካላችሁ የዋትሳፕ ቁጥራችንን ላስታውሳችሁ። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት አስተያየታችሁን በጽሁፍና በድምፅ አድርሱን። አሁን ወደ ሁለተኛው አጋማሽ የመጀመሪያ ክፍል ዘገባችን ነው የምናልፈው። በኢትዮጵያ የተከሰተውን የድርቅ ሁኔታ ይመለከታል። በደቡብ ኦሮሚያ ቦረና ዞን በተከሰተው አስከፊ ድርቅ ምክንያት የሞቱትን እንስሳት አስክሬን በጊዜ መሰብሰብ ካልተቻለ በአካባቢው ወረርሽኝ ሊከሰትና ተጨማሪ ሰብአዊ ቀውስ ሊፈጠር እንደሚችል አክሽን አጌነስት ሃንገር የተሰኘው በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀስ መንግስታዊ ያልሆነ ዓለም አቀፍ ተቋም አስታወቀ። ድርቅ ባጠቃቸው አካባቢዎች በበልግ ወራት ይጥላል ተብሎ የሚጠበቀው ዝናብ እጅግ አነስተኛ በመሆኑ ድርቁ ቢቀጥልም ዝናቡ ከሞቱት እንስሳት ጋር ተደምሮ እንደ አጣዳፊ ተቅማጥና ኮሌራ የመሳሰሉ ወረርሽኞችን ሊያስነሳ ስለሚችል የእርዳታ ተቋማት የእንስሳቶቹን አስክሬን ለመሰብሰብ እንዲያግዙ ሲል ተቋሙ ጥሪ አቅርቧል። ስምነሽ የቆየ በአክሽን ፎር ሃንገር የቦረና ዞን የመስክ አስተባባሪ አቶ ሰለሞን አሰፋን አነጋግራለች። እንደሚከተለው ይቀርባል። በአፍሪካ ቀንድ ላለፉት አርባ ዓመታት ያልታየ ድርቅ ከሰቱን በተደጋጋሚ ሲዘገብ ቆይቷል እና በኢትዮጵያ በተለይ በድርቅ የተጠቁት አካባቢዎች በአሁኑ ሰዓት የትኞቹ አካባቢዎች ናቸው? ምክንያቱስ ምንድን ነው? ደቡብ ኦሮሚያ ፓርት፣ አሁን ያለሁበት ቦረና ፓርት ላይ ሶማሊያ፣ በአጠቃላይ እነኚህ ተመሳሳይ ምክንያቶች ያሏቸው ድርቆች ናቸው። ወደ ወደኋላ ልመልስሽ እና ኢሊኖ ሁለት ሺህ አስራ ሰባት ላይ ተከስቶ ነበር። ከዛ በኋላ እነኚህ ቦታዎች ደግሞ የመንግስት ትራንዚሽኑ በነበረበት ሰዓት በጦርነት የተጎዱና ስቴብል ያልሆነ ኮሚኒቲን ያለው ያም አንድ ኢምፓክት ነበረው። ህብረተሰቡ የዕለት ዕለት ኑሮውን በአግባቡ እንዳይሰራ፣ እንዲፈናቀል እና የዕለት ኑሮ ላይ ኔጌቲቭ ኢምፓክት ያደረገ ነገር ነበር። ከዛ በኋላ የበረሃ አንበጣ የተከሰተባቸው ቦታዎች ናቸው። እነህም ህብረተሰቡ የገቢ ምንጭ የሆኑ ዘጠና ወር ከዛ ፐርሰንት በላይ የሆነው የዕለት ጉርስ ማግኛቸው የእንስሳት እርባታ ላይ ናቸው ይህን እንስሳቶቻቸው ደግሞ የሚያደርጉት በጣም በባህላዊ በሆነ መንገድ በተፈጥሮ የሚገኙ የግጦሽ ቦታ ልቅ በሆነ መንገድ ሳይንሳዊ ባልሆነ መንገድ እያስገጡ ነው እና በአንበጣው እነኛን ምግቦች በላባቸው፣ ሰብል የሚያመርቱትንም አንበጣው ጎዳባቸው። ከፕል ድዊዛት ደግሞ ኮሮና መጣና ቫሉቸ የገበያ ሲስተሙን ቶታሊ ለአንድ ዓመት ተኩል ምናምን አበላሸው። ከዛ በኋላ ኮሮና ባለበት ሰዓት ላይ ደግሞ እነኚህ ሁለቱ አካባቢዎች ሁለት ሬኒ ሲዝን አላቸው። አንደኛው ከሴፕቴምበር እስከ ኖቨምበር ድረስ የሚሆን በጣም ሾርት ሲዝን የሆነ ሰላሳ ፐርሰንቱን ፕሮዳክሽን ዲፔንድ የሚሆኑበት፣ ከዛ በኋላ ደግሞ ማርች ኤፕሪል፣ ሜይ ድረስ እየኖረ ረዥም ሰባ ፐርሰንቱን ምርታቸውን ዲፔንድ የሚያደርጉበት እንትን የአጭሩ የዝናብ መጠን ለሁለት ሲዝን ፌል አርጓል ቶታሊ የረዥሙት ዝናብ መጠን ደግሞ አሁን ከረንትሊ ባለው ሁኔታ ማርች መጀመሪያ የነበረበት ዝናብ በበቂ ሁኔታ አልጀምርም እና ለተከታታይ ሁለት ሬን ሲዘኖች ሁለቱም የዝናብ ወቅቶች ሊያልፏቸው ነው። እና በእነኚህ ምክንያቶች፣ ዓለም አቀፍ ሁኔታዎች ላይ ደግሞ የምናየው የዚህ የክላይሜት ቼንጅ በጣም ኢምፓክቱ እየታየበት ነው። የድርቁ ውጤት እየታየ እንጂ ድርቁ ቆይቷል። ከዛ በኋላ ደግሞ አገራችን ያለችበት ሁኔታ ጦርነት ነው። ከረንትሊ የተነሳው የዩክሬንና የራሽያ ጦርነት ኢሚዲየትሊ ነው እዚ አካባቢ ያሉ አገሮችን ኢምፓክት ሲያደርግ ለምሳሌ የአንድ ሊትር ዘይት ዋጋ ከመቶ ብር ወደ ሁለት መቶ ብር አስከሬት አድርጓል። እነኚህ ሁሉ የማርኬት ሲስተሞች መበለሻሸት ህብረተሰቡን ለችግር ዳርጎታል ነው ብለው። አጠቃላይ እስካሁን ድረስ በሰውና በከብት ላይ ደረሰው ጉዳት ምን ይመስላል? አሁን በጠቀሷቸው አካባቢዎች በደንብ የማውቀው የቦረናን ነው። አዝ ኦፍ ኤፕሪል ሰቨን ሁለት ሺህ ሀያ ሁለት በወጣው መሰረት ቦረና ያለው ከብቱ ቁጥር ስድስት ነጥብ አራት ሚሊዮን ነው ተብሎ ይገመታል ከዛ ውስጥ ሀያ ፐርሰንቱ ወይም አንድ ነጥብ ሶስቱ ኢኮኖሚካል ሎስ ደረጃ ላይ ደርሷል ያም ምንድን ነው ወደ ስድስት መቶ ዘጠና አንድ ከብቶች ቶታሊ ሞተዋል ስድስት መቶ ስልሳ አካባቢዎቹ ደግሞ ምንም መንቀሳቀስ አይችሉም ለመሞት ዝግጁ ሆነው ሲነሱ እንኳን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በአርሶ አደሩ ወይ በአርብቶ አደሩ ተደግፈው እንትን የሚሉ ነው እና አሁን ይሄ የሚያስነረሽ ኤፕሪል ሰባት ላይ ነው ያለው። ግን ሲዌሽኑ ስላልተቀየረ ወረስ ሲዌሽን ነገሮች እየተባባሱ ይመጣሉ እና ቶታሊ እንስሳቶቹን ያጣል ነው ይባላል። ወደ ገንዘብ ሲገምቱት ወደ አስራ አንድ ቢሊዮን በኢትዮጵያ ብር አጥቷል ነው ባለአርሶ ቦረና ላይ አንድ ነጥብ ሁለት ሚሊዮን ህዝብ ይኖራሉ የሚባለው። ከዛ ውስጥ ወደ ስድስት ሺህ የሚሆነው ሀውስሆልዶች መቶ ፐርሰንት እንስሳቶቻቸውን አጥተው ለስደት እና ለሌሎች አላስፈላጊ አይነት የዕለት ጉርስ የማግኘት ሲስተማቸው መቶ ፐርሰንት የተበላሸባቸው ናቸው ተብሎ የወጣ ቁጥር አለ። የሰው ህይወት ሞት ላይ እስካሁን ምንም የመጣ የለም፣ ግን ስጋቱ አለ። ኒትሪሽን እጥረት የታየባቸው እናቶችና ህፃናት ህጻናት ቁጥር አርባ አራት ፐርሰንት ጨምሯል። ቶሎ መፍትሄ ካልተሰጠና አሁን እነዚህ ማልኖርሽ የተባሉ ህጻናትና እናቶች በወቅቱ ትሪትመንቱን ካላገኙ ይሄ ስጋት አለ። አሁን ደግሞ የበልግ ዝናብ የሚጠበቅበት ጊዜ ነበረ። በቂ ዝናብ እየዘነበ እንዳልሆነ በሜትሮሎጂም ትንበያውም ያሳያል እና በቀጣይ ይሄ በድርቁ ላይ የሚያስከትለው ተጽዕኖ ምን ይመስላል? የእኛን አይነት አክሽን አጌነስታን ገር ድርጅት፣ የእኛ አይነት ድርጅቶች ለከብቶችም ቀለብ ማቅረብ መድኃኒትም ማቅረብ እየሞከርን ነው። መንግስትም ሌሎችም እንደኛው ተመሳሳይ አይነት ድርጅቶች ጤናና በስነ ምግብ ዙሪያ ብዙ እያገዝን ነው። ትርጉም ያለው እንስሳቶች ሞተዋል ብያለሁኝ። እነሱን ነገሮች ጥንቃቄ ባለው ሁኔታ ወይ መቀበር ወይ መቃጠል ምናምን ካልሆነ አሁን እቺ የምትጥሏ አነስተኛ ዝናብ ደግሞ ሌላ አይነት በሽታ አተቶር ኮሌራ የሚባል አይነት በሽታ አለ እነሱ እነሱን እንዳያመጣም ስጋት አለበት ዞኑና ማህበረሰቡና ኦልሬዲም ጉዳቱ እየተከሰተ ሊሆን ይችላል እና ለቀጣዩ የዓለም አቀፍ ማህበረሰቡ እንደዚህ አይነት ድጋፎችን ለማድረግ ጆሮ ቢሰጠን ላለ የሞቱትንም ለመቅበር እና ለማቃጠል ራሱ ምክንያቱም በጣም ትልቅ ቁጥር ያለ አንድ ነጥብ ሶስት ምናምን አካባቢ ወር ስድስት መቶ ምናምን ሺህ እንስሳቶች መሞት ማለት ብዙ ነው። ደቁት በህብረተሰቡ መኖሪያ አካባቢ ላይ ነው። በጥንቃቄ አይደለም የተነሱት አንዳንድ አስስ መቶች ስናደርግ ስናይ እና አነስተኛ ቢሆን ዝናቡ የጀመረበት አካባቢ ስላለ በአነስተኛ ሁኔታ ጥቅም ባይሰጥ እንኳን ለዚህ ለጉዳት ስለማያዝ አብዛኛው የሁኔትሪያል አክተር ኮንሰርን ነው። እንግዲህ የአየር ንብረት ለውጥ ከጊዜ ወደ ጊዜ እየተባባሰ የሚሄድ ችግር ነው፣ አለም አቀፍ ችግር ነው። በዚህ የሚቀጥል ከሆነ ደግሞ በድርቅ የተጠቁት አካባቢዎች የሚኖሩት ሰዎች ዕጣ ፈንታቸው ምንድን ነው የሚሆነው? ህብረተሰቡ ዘላቂነት ባለው መንገድ እራሱን በምግብ እንዲችል ማድረግ የሚቻለው እንዴት ነው? መሆን ያለበትም ብለው አለም አቀፍ የአየር ሁኔታን ኢምፓክት እያደረጉ ያሉ ትልልቅ ሀገሮች እና ሂውጅ ሀብት ያላቸው የዚህ አለም ላይ እየመጣ ያለውን የተፈጥሮን መፋለስ፣ እንደምሳሌ ይሄን አካባቢ ጠቅሳለሁ። ምንም ኮንትሪቢት ሳያደርግ ነው እንደዚህ አይነት ኢምፓክቱን እያየው የኑሮ ሲስተማቸው እንዲቀየር፣ ከዛ አካባቢ የሚገኘው ሀብት ወደዚህ ሞቢላይዝ መደረግ አለበት። ለምሳሌ አንድ ቀንም ጠብ የምትለው ነው። ዝናብ ትርፉን ውሃ ጎርፎ ነው የሚሄደው። እንትን ለማለት ትልልቅ የአፈር ዳሞች መንግስት በአቅሙ እየሰራ ነው ያለ፣ አንድ ሁለት ሶስት አራት እየተሰሩ ነው። እንደዚህ አይነት ዳሞች ቢገነቡ ሌሎች ረዥም ትልቅ ሀብት የሚፈልጉ የከርሰ ምድር ውሃ ስራዎች ቢሰሩ እና ሌሎች ደግሞ ሶፍትዌር ፓርቶች ህብረተሰቡ ወይም አካባቢው ላይ የሚኖረው እንትን የእንስሳት አረባብ ዘዴውን እንዲቀይር ሲቀይር ምን ምን አይነት ኢንፑቶች ያስፈልጉታል የሚለውን ነገር ሀብት ተገኝቶ ካልተደረገ ይሄኛው እሳት ማጥፋት ብቻ ነው የሚሆነው። እና ሎንግ ተርም እንትኑ በዛ አይነት መልክ ቢካይ ነው በእርዳታ ብቻ የሰው ድሮት በዘላቂ ሁኔታ ማቆየት የሚቻል ስለማይመስለኝ በዛ አይነት መልክ የሚታስብ አቶ ሰለሞን ስለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ስትልኝ። በጣም አመሰግናለሁ። በሳምንታዊው የተፈጥሮ የአካባቢ ሳይንስና ሕይወት ፕሮግራማችን ላይ ነበረ ስለ ድርቁን የተመለከተ ቃለ ምልልስ ያስደመጥናችሁ። ወደ ተከታዩ ሳምንታዊ መሰናዷችን እንውሰዳችሁ ባህልና ማህበረሰብ በተለምዶ ትሪ በመባል የሚታወቀው የኦሮመኛ የባህል ውዝዋዜ እና የዘፈን ስልት በኦሮሚያ ክልል ምዕራብና ምስራቅ አርሲ፣ ምስራቅ ሸዋ እንዲሁም በባሌ አካባቢ በስፋት ይታወቃል። አራት አይነት የውዝዋዜ ስልት ያለው ትሪ በተለይ በሰርግና ታላላቅ ባህላዊ ዝግጅቶች ላይ ወጣቶች እንደሚጫወቱት አቶ አብዱል ቀሪም ቱቄ በምስራቅ አርሲ ዞን የባህል ጥናት ዘርፍ ኃላፊ ይናገራሉ። እንተ እንደ አቶ አብዱል ከሪም አሁን አሁን በዞኑ የተደራጁ ባህላዊ የሙዚቃ ቡድኖች ለትሪ ማደግ አስተዋጽኦ እያደረጉ ናቸው። የአሜሪካ ድምጹ ባልደረባ ገልሞ ዳዊት ወደ ሻሸመኔ ከተማ ተጉዞ ያጠናቀረውን ዘገባ እንደሚከተለው ያቀርበዋል። ጫልቶ አብዱልቃድር የአስራ ሁለተኛ ክፍል ተማሪ ናት። ዛሬ በሻሸመኔ ከተማ ጫፍ በምትገኘው አንዲት ቀበሌ ከጓደኞቿ ጋር በልምምድ ላይ ነች። ከተመሰረተ አስር ዓመት የሆነው የነጫልቱ የባህላዊ ውዝዋዜ ቡድን ውታዋዩ ይባላል። የሚያተኩሩትም ትሪ ላይ ነው። ትሪነናፊ ናፊ ስርባ ዳ ኮቲቲ ትሪ ለኔ ባህላዊ ዘፈኔ ነው። ቀደምት አባቶቻችን ለኛ ያወረሱን ባህል ነው። ውዝዋዜው በሰርግ ሰሞን በአካባቢያችን ይዘወተራል። በሰፊ ደግሞ ከባህላዊ ውዝዋዜ ቡድናችን ነው። አብረን እየተማማርን ያለ ነው። ወጣት አብዲ ኦፕሳም የባህላዊ ውዝዋዜው ቡድን አባል ነው። ባኤ ትሪን ስሰራና ሌሎች ውዝዋዜዎችን ስሰራ ስሜቴ አንድ አይደለም። ትሪን በጣም ነው የምወደው። አቶ አብዱልከሪም ቱቄ የምዕራብ አርሲ ዞን ባህልና ቱሪዝም ጽህፈት ቤት ባልደረባ ናቸው። ትሪ ባህላዊ ዘፈን የሚዘፈነው በሰርግ ሰሞን ነው። ሰርጉ 20 ቀን ሲቀረው ሙሽሪትን ኮሷ ጠጥተው ከዚያ ትሪ መዝፈን ይጀምራሉ ማለት ነው። ዘፈኖቹም ሙሽሪትን የሚያሞግሱ ናቸው። በተለይ ቁንጅናዋን ከእርስ በርስ ሙገሳው በተጨማሪ ወጣቶቹ በትሪ ለአካባቢያቸው ለሀገራቸው ያላቸውን ፍቅር ይገልጹበታል፣ ይላሉ አቶ አብዱልከሪም ፈኬና ፍ ላንጋኒፋ ይዳኒ አርሴ ኬሰት ትሪ ናኖ ጅዱ ላንገኖ ትትስርበሞ ጀቻለ ሩኩታን ሳ ለምሳሌ ላንጋኒፋ የሚባል የትሪ አይነት አለ። በላንጋኖ ሀይቅ አካባቢ የሚታወቅ መርሳ የሚባልም አለ። አንገትን በፍጥነት በማነቃነቅ ሴቶች የሚጫወቱት ጉግሳ የሚባልም አለ። አሁን ስታዩት የነበራችሁት መርሳ፣ በዲፋ፣ ላንጋኒፋ፣ ጉግሰ እና ትሶሌ የሚባሉ የትሪ አይነቶች ናቸው። ዲሪን ውፈታ አዳ ጉቱ ውፈታ ኤቦ ቀበታ ሪፌንሰ ፊለታ ፊላ ካወታ ወንዱ የባህል ልብስ ይለብሳል። ጸጉሩን ጂጃ የሚባል አሰራር ተሰርቶ ተዘጋጅቶ ለዘፈን ይወጣል ማለት ነው። ሴቶች ደግሞ ጸጉራቸውን በተለያየ መንገድ ነው የሚሰሩት። ኩኩታ የሚባል አለ፣ ጎደያ የሚባል አለ። ተመርቲ ንኩሩራ ሲፉዴ እንጉሉላ ይላል ሲዘፍን፣ ራሱ ወንዱ የጸጉሯን ውበት እያደነቀ ነው ማለት ነው። እጅ ላይ፣ አንገት ላይ፣ እግር ላይ የሚያደርጉ የመዋያባ ነገሮችን ያጠልቃሉ። በእጃቸውም ከበላ የሚባል ይዘው ነው ትሪን የሚጫወቱት። ጫልቱን ጨምሮ የዚህ የባህላዊ ብዝዋዜ ቡድን አባላት ባህሉን ስለምንወድ እንጂ ምቹ ሁኔታ ኖሮ አይደለም ይላሉ። ቶትን ኪሰን አደማ ነንገኑ ሆጀታ ሻሌን ና ጉቱማን ጉት ጉን ሻሌ ባን ና ነቀምና ለባህላችን ፍቅር ስላለን እንጂ ምንም የተሟላልን መሳሪያ እንኳ የለንም። አስፈላጊ መሳሪያዎች የለንም ብለንም ወደ ኋላ አላለም። በተሻለ መጠን ወደፊት ለመሄድ እየጣርን ነው። የሙዚቃ መሳሪያ ጥረት ግን ትልቁ ችግራችን ነው። አዳን ን ጉደ ጎ ረ አቶ ልሳነ ወርቅ ናደው የሻሸምና የወረዳ ባህልና ቱሪዝም ጽህፈት ቤት ባልደረባ ናቸው። ለዚህ ባህላዊ ውዝዋዜ ቡድን ሙያዊ ድጋፍም ይሰጣሉ። ትሪን ይበልጥ ለማስተዋወቅ እየሰሩ ላሉት ለእነዚህ ወጣቶች ድጋፍ ያስፈልጋል ይላሉ። ይህ ትውልድ ባህሉን በጣም ይወዳል። ነገር ግን ከባህሉ ሊያገኝ የሚገባውን ገቢ እንዲያገኝ ስኬታማም እንዲሆን ስራዎች መሰራት አለባቸው። አቶ ልሳነ ወርቅ ትሪና መሰል ባህላዊ ውዝዋዜዎች ይበልጥ እንዲዳብሩ በየአካባቢው የኪነ ጥበብ ትምህርት ቤት እንደሚያስፈልግ ለተሳታፊ ወጣቶችም የገንዘብና የመሳሪያዎች ድጋፍ መደረግ እንዳለበትም አስገንዝበዋል። ለአሜሪካ ድምፅ ገልሞ ዳዊት ሻሸመኔ ዝግጅቶቻችንን እያጠናቀቅ ነው። አንድ ዘገባ እናስደምጣችሁ። በመላው ዓለም ለሚገኙ የእስልምና እምነት ተከታዮች የተቀደሰው የረሞዳን ወር በኮቪድ-19 ወረርሽኝ ውስጥ ሲውል ይህ ሶስተኛው ነው። የቪኦኤ ዘጋቢ ዩኒ ሳሊም በዚህ ዙሪያ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል። ቅዱስ ረመዳን ሁሌም ሙስሊሙ ኅብረተሰብ የሚገናኝበት ወቅት ነው። በዚህ ዓመት የኮቪድ-19 ወረርሽኝ ከተከሰተ ወዲህ ሙስሊሞቹ ለመጀመሪያ ጊዜ በሙሉ የጉባኤ ጸሎት ተገኝተው ፀሐይ ለመጥለቅ ዝቅ ስትል ጾሙን የሚያፈጥሩበት ወቅት ነው። እዚህ ሜሪላንድ ሲልቨር ስፕሪንግ በኢንዶኔዥያን ዳያስፖራ አባላት በተቋቋሙ ማዕከል ወይም ኢማም ሴንተር በሶስት ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተሰባሰቡ ሙስሊሞች ለጸሎት ለመጡ ሰዎች የሚያቀርቡት በቂ ምግብና መጠጥ መኖሩን ለማረጋገጥ ደፋ ቀና እያሉ ነው። በማዕከሉ የሚካሄደውን ኢፍጣር የሚያስተባብሩት ኢታ ሬመንድ እንዲህ ይላሉ። አስቸጋሪው ነገር ስንት ሰዎች እንደምናገኝ መገመቱ ነው። በቀደሙት ሁለት ዓመታት በኮቪድ ወረርሽኝ የተነሳ ሊመጡ በሚችሉ ሰዎች ቁጥር ተገድበን ነበር። ዛሬ ለኢፍጣርና ለተራው ሶላት የቻልነውን ያክል ሰው ሊኖረን ይችላል። ይሄ በጣም ነክቶኛል። ከወረርሽኙ በፊት ከነበሩት ዓመታት በተለየ መልኩ በዚህ ዓመት የሚደረገው የታራዊ ሶላት በሮሞዳን ወራት በሙሉ ይካሄዳል። ማዕከሉ የሚያስተናግደው አርብ፣ ቅዳሜና እሁድ በጋራ የሚደረጉትን የኢፍጣር ስነ ስርዓቶች ብቻ ነው። ዘውትር ምሽቱን የሚካሄደው ጸሎቱ ብቻ ነው። በቀደሙት ዓመታት በድረገጽ ብቻ ተወስነው በአንድነት ለሚያፈጥሩት የእምነቱ ተከታዮች ይህ በራሱ ትልቅ ለውጥ ነው። ነቢል ሲራኑቢ የኢማም ሴንተር አባል ናቸው። ሁሉም ሰው ጾሙን አብሮ ሲፈታ ማየቱ እጅግ ያስደስታል። እዝራ ትሁድ ሌላው የማዕከሉ አባል ናቸው። አሁን እዚህ መሆን ያስደስታል። ምክንያቱም አምና ኮቪድ ስለነበር የተራዊህ ሶላት አልነበረም። ምንም እንኳ ማዕከሉ ዋሽንግተን ዲሲ አካባቢ ለሚገኙ የኢንዶኔዥያ ሙስሊሞች የተቋቋመ ቢሆንም የሮሞዳን ወቅት ስርዓቶች ለሁሉም ክፍት ናቸው። ይህ ለመጀመሪያ ጊዜ የኢንዶኔዥያን ምግብ የቀመሰችው ሶሪያዊ አሜሪካዊ ሳዊርንም ይጨምራል። እንዲህ ትላለች። እንደ እውነቱ ከሆነ ከገበታው ብዙዎቹ ስጋ ያለባቸው የሩዝ ምግቦች ናቸው። የቤት ምግብ ይመስላሉ። ሮሞዳን የእስልምና ሃይማኖት አስተምህሮ የሚጠናበትና ሱባኤም የሚገባበት ወቅት ነው። ለእነዚህ እንቅስቃሴዎች መስጊዱ የሚጠቀመው በኮቪድ ጊዜ ባዘጋጃቸው የድረ ገጽ አገልግሎቶች ነው። ኑሩ ፋጃር በማዕከሉ የሮሞዳን አስተባባሪ ናቸው። አሁን ሁለቱም የተደባለቀበት ነው። በስራ ቀን በጎ ፈቃደኞች ማግኘት ችግር ነው፣ ምክንያቱም ይሰራሉና። በእርግጥ የሥራ ሰዓቱ ከየፍጣር ሰዓቱ ጋር ተቀራራቢ ነው። ያ በመሆኑም በጎ ፈቃደኞች ሊሆኑ የሚችሉ ጥቂቶች ናቸው። ስለሆነም ይሄኛውን ዝግጅት በድረገጽ ማከናወናችንን ቀጥለናል። ብዙዎቹ ኢንዶኔዥያን ሙስሊሞች የሚከተሉት የሰሜን አሜሪካ ፌክ ምክር ቤት የሚያወጣውን የጾም መርሃ ግብር ሲሆን ጾሙን የያዙት እንደ ኤሮፓ አቆጣጠር ሚያዚያ ሁለት ሲሆን ለአንድ ወር የሚዘልቀው የኢድ አልፈጥር በዓል እንደ ኤሮፓ አቆጣጠር ግንቦት አንድ ሁለት ሺ ሀያ ሁለት ሊሆን እንደሚችልም ተገልጸዋል። ዝግጅታችንን አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አስራ ስድስተኛ ወሩን ለዘለቀው በሺዎች የሚቆጠሩ ኢትዮጵያውያን ለተገደሉበትና በሚሊዮኖች ሕይወት ላይም ውድመት ላስከተለው የእርስ በርስ ጦርነት ማብቂያ የኢትዮጵያ መንግሥትና የትግራይ ክልል ባለሥልጣናት ሰብአዊ የተኩስ አቁም ለማድረግ በመስማማት ደራሽ እርዳታ በእጅጉ ለሚሻው የትግራይ ሕዝብ እንዲደርስ ፈቅደዋል ሲል ይንደረደራል የዕለቱ ርዕሰ አንቀጽ በኢትዮጵያ ባለፉት ሶስት ተከታታይ የዝናብ ወቅቶች የታየው እጅግ አነስተኛ መጠን ያለው ዝናብ ያመጣው ድርቅ በሀገሪቱ ከፍተኛ የምርት እጥረት አስከትሏል። በሰላም ጊዜ ራሱ ድርቅ ክፉኛ ባጠቃቸው አካባቢዎች የሚኖሩ ሰዎች የምግብ እርዳታ ይሻሉ። በመንግስት ኃይሎችና በህዝባዊ ወያኔ ሐርነት ትግራይ ወይም ህወሓት ተዋጊዎች መካከል የተካሄደው ጦርነት ቀድሞውንም የከፋ አዝማሚያ የነበረውን ሁኔታ እጅግ ከበረታ የሰብአዊ አደጋ ላይ አድርሶታል ያለው የዕለቱ ርዕሰ አንቀጽ የተባበሩት መንግስታት ድርጅት ባወጣው መረጃ መሰረት ከአምስት ነጥብ አምስት ሚሊዮኑ የትግራይ ህዝብ ዘጠና በመቶ አጣዳፊ የምግብ እርዳታ በሚያስፈልገው ሁኔታ ውስጥ መሆኑን ዘርዝረዋል። በተጨማሪም በሰሜን ኢትዮጵያ ተጎራባች ክልሎች በተለይም በትግራዩ ግጭት በተጎዱት በአፋርና በአማራ ክልሎች ብዙዎች እርዳታ እንደሚሻው የተናገረው ርዕስ አንቀጽ በአጠቃላይም በኢትዮጵያ አስቸኳይ የሰብአዊ እርዳታ የሚሻው ህዝብ ቁጥር ዘጠኝ ነጥብ አራት ሚሊዮን ህዝብ መሆኑን አመልክቷል። አክሎም የሰብአዊ እርዳታ አቅርቦት መኖሩን ነገር ግን የእርዳታ ጭነት የተሸከሙ ተሽከርካሪዎች ወደ ትግራይ ክልል እንዳይደርሱ መንገድ በመዝጋትና በግጭቱ እርዳታውን ማድረስ መከልከላቸውን የረድኤት ድርጅቶች መናገራቸውን ጠቅሶ እንደ አውሮፓውያን የዘመን አቆጣጠር ከታህሳስ 2021 አንስቶ ለክልሉ የሚደርሰው እርዳታ በአውሮፕላን ብቻ መሆኑንና ይህም የምግብና የነዳጅ አቅርቦትን መከልከሉን እንዲሁም ሁለቱ ተፋላሚ ወገኖች ለሰብአዊ እርዳታው አቅርቦት መስተጓጎል አንዳቸው ሌላቸውን ተጠያቂ ማድረጋቸውን ገልጿል። ይበንዲ እንዳለ የኢትዮጵያ መንግስት ባለፈው መጋቢት 15 2014 ዓ ም ለሰብአዊነት ሲባል ላልተወሰነ ጊዜ የተኩስ አቁም ማድረጉን እንዲሁም ህወሓት በምላሹ በጠብ መፈላለጉ የሚያበቃበትን መንገድ ለማሳካት እንደሚሰራ ማስታወቁን ርዕሰ አንቀጹ አውስቷል። ባለፈው መጋቢት 23ና 24 2014 ዓ ም አስቸኳይ የምግብ እርዳታ ነዳጅና ሌሎች አስፈላጊ ቁሳቁሶችን የጫኑ ሁለት የዩናይትድ ስቴትስ ዓለም አቀፍ የተራዶ ድርጅት ዩኤስአይዲና የተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም ከባድ ተሽከርካሪዎችና እንዲሁም የዓለም ቀይ መስቀል ኮሚቴ አንዲት አነስተኛ ተሽከርካሪ ወደ ትግራይና አፋር ክልሎች እርዳታ ማጓጓዛቸውን አመልክቷል። ዩናይትድ ስቴትስ የኢትዮጵያ መንግስትና የክልሉ ባለስልጣናት በጠብ መፈላለግ የሚቆምበትን መንገድ ተግባራዊ ለማድረግ የወሰዱትን እርምጃ በይሁንታ ትቀበላለች። በቅርቡም በትግራይና በአፋር ክልሎች ላሉ ኢትዮጵያውያን የሰብዓዊ እርዳታ መድረሱን እናደንቃለን። ባለፉት ሶስት ቀናት ውስጥ ከተንቀሳቀሱት ሁለቱ የመጀመሪያዎቹ እርዳታ የጫኑ ከባድ ተሽከርካሪዎች ከመቶ ሺህ በላይ ኢትዮጵያውያን ህይወት አድን እርዳታ እንዲያገኙ ያደርጋሉ ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ያስታወሰው የዕለቱ ርዕስ አንቀጽ ሁሉም ወገኖች በነኚህ አዎንታዊ የሰብአዊ እርምጃዎቻቸው ላይ በመገንባት በሰሜን ኢትዮጵያ ሰላም እውን ይሆን ዘንድ ቀጣዩን ከባድ እርምጃ እንዲራመዱ እናሳስባለን ያሉትን በመጥቀስ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናደናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን አቀናብራልናለች። ሲድራ ፍራንክሊን ደግሞ የስርጭት መሀንዲሱ ነበር። ነገ እንገናኝ።